በኦሮሚያ ብሔራዊ ክልላዊ መንግስት በብሸፍቱ ከተማ የኢዜማ መዋቅር ሊቀመንበር የነበሩት ሰው ግድያ የፖለቲካ ግድያ ነው ሲል ፓርቲው መንግስትን ከሰሰ። የክልሉ የኮሚኒኬሽንስ ጉዳዮች ኃላፊ ግድያው በግል ጥል የተፈጸመ እንጂ የፖለቲካ ምክንያት የለውም ሲሉ የፖሊስን መረጃ በመጥቀስ አስተባብለዋል። ይላል መለስካቸው አማ ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ እንዳስታወቀው ከጥቂት ቀናት በፊት ማለትም የካቲት 6 ቀን 2013 ዓ ም በቢሾፍቶ ከተማ በጥይት የተገደሉት አቶ ግርማ ሞገስ ለገሰ የተፈጸመባቸው ወንጀል ፖለቲካዊ ግድያ ነው ሲል አስታወቀም። ፓርቲው በዚህ መግለጫው እንደዘረዘረው በኦሮሚያ ብሔራዊ ክልላዊ መንግስት በቢሾፍቱ ከተማ አዳ ምርጫ ወረዳ አንድ የኢዜማ መዋቅር ሊቀመንበር የነበሩት አቶ ግርማ ሞገስ ለገሰ ከመገደዳቸው በፊት ፓርቲውን ወክለው በከተማዋ ሲያደርጉት ከነበረ እንቅስቃሴ ጋር ተያይዞ አያሌ እንግልት ተፈጽሞባቸዋል። ፓርቲውም በዚህ ከተማ ጽሕፈት ቤት ለመክፈት በእጅጉ እንደተቸገረም አስረድተዋል። ከዚህም ባለፈ ሟቹ የተለያዩ የግድያ ማስፈራሪያዎች ይደርሱባቸው እንደነበረ በይፋ ሲገልጹ እንደቆዩ አስታውሰዋል። ፓርቲው እነዚህንና የመሳሰሉ የሰብአዊና የዴሞክራሲያዊ መብቶች ጥሰትን ለምርጫ ቦርድ፣ ለኢትዮጵያ ሰብአዊ መብቶች ኮሚሽን እና ለኢትዮጵያ ሰብአዊ መብቶች ጉባኤ ማስገባቱን አስታውቋል። በመጨረሻም ለመንግሥት የተለያዩ ጥያቄዎችን በማቅረብ ድርጊቱ ፖለቲካው ግድያ ነው ብሎታል። የፓርቲው ዋና ጸሐፊ አቶ አበበ አካሉ የጓዳችንን ሕይወት የቀጠፉትን ወንጀለኞች አድነው ሕግ ፊት በአስቸኳይ እንዲያቀርብ እንጠይቃለን። ቀደም ሲል አቶ ግርማን ጨምሮ በአባላቶቻችን ላይ ወከባ ማስፈራዊ ያደረጉ የነበሩ የቢሾፍቱ የፓርቲና የመንግሥት ኃላፊዎች የምርመራው አካል እንዲሆኑ እንጠይቃለን። ጉዳዩን ቀድሞ እንዲያውቁት የተደረጉት የክልሉም ሆኑ የፓርቲው ከፍተኛ ኃላፊዎች ግድያውን እንዲያወግዙ እንጠይቃለን። ግድያው ፖለቲካዊ በመሆኑ ለትግል አጋራችን መታሰቢያ የሚሆን በቢሾፍቱ ከተማ ሐውልት የምናቆምበት ስፍራ እንዲሰጠን እንጠይቃለን። ፓርቲው በመግለጫው የምርጫ ቅስቀሳ ለማካሄድ በቂ ዝግጅት እንዳደረገና ወደዚህም ለመሸጋገር የመጨረሻ ምዕራፍ እንደደረሰ ይናገራል። ኢዜማ የአባሉ መገደል አሁንም ቀጣዩን ምርጫ ለማካሄድ ከባድ ሥራ እንደቀረ የሚያመለክት እንደሆነም ያስረዳል አቶ አበበ አካሉ ቀጣይ ምርጫ ነፃና ፍትሐዊ እንዲሆን መሟላት ከሚገባቸው መሰረታዊ ጉዳዮች መካከል የፖለቲካ ፓርቲዎች ምርጫ በሚደረግባቸው አካባቢዎች በነጻነት መንቀሳቀስ፣ ለማህበረሰቡ አማራጫቸውን ማቅረብ መቻልና ዜጎች ደህንነታቸው ጠብቆ በምርጫ ውስጥ ያለምንም ፍርሃት መሳተፍ መቻላቸው እንዲሁም ከምርጫ ጋር በተያያዘ ኃላፊነት ያለባቸው ተቋማት ለማንም ሳይወገኑ ተፎካካሪ ፓርቲዎችን በገለልተኝነት ማስተናገድ መቻላቸው ይገኝበታል። በምርጫ ቅስቀሳዋ ዜና አባላችን ላይ የተፈጸመው ግድያ እነዚህ መስፈርቶችን በተመለከተ ብዙ መሰራት ያለባቸው የቤት ስራዎች እንደሚቀሩ በግልጽ ያሳየ ነው። ግድያውን ፖለቲካዊ ነው ለማለት የሚያስችል ምን ማስረጃ ይዛቸው ነው ለሚለው የጋዜጠኛ ጥያቄም የፓርቲው ሊቀመንበር አቶ የሸዋስ አሰፋ ተጨማሪ መባሪያ ሰጥተዋል። ከዛቻው ከማንገላታቱ፣ ከግድያው ጀምሮ እስከ ትናንት እስከ ቀብሩ ድረስ ቀብሩ ላይ ነበርኩኝ እኔ። በግልጽ ያሳየው የግርማን ሞት ብቻ አይደለም። የተኮሱት ወደ ግርማ ይሁን እንጂ የገደሉት ፍትህን ነው። እኛ መግለጫው ላይ እንደሰማችሁት ላለመቸኮል፣ በጥንቃቄ ለማየት ሞክረናል። ኮማንደሩ መግለጫ ላይ ዘለው ሲወጡ ግን ራሳቸውን ያጋለጡት ለመጀመሪያ አላቀውም አሉ። እኒህ ኮማንደር ታሪኩ ይህን ሰው ያውቁታል ብቻ አይደለም፣ አነጋግረውታል ብቻ አይደለም፣ አንገላተውታል። ስለዚህ አንዱ ማሳያ ይሄ ነው። እሮብ ቀጠሮ ነበረን ዛሬ ማለት ከከተማው ኃላፊዎች ጋር እሮብ ዛሬ ቀጠሮ ተይዞ ነው እሑድ ማታ አይገደሉ። ስለዚህ በአጠቃላይ ክህደቱ የነበረው የደብዳቤ ልውውጥ፣ ሚዲያ ላይ ዘለው የወጡበት መንገድ፣ በአጠቃላይ በግልጽ እራሳቸውን ፀሐይ ላይ ያወጣ ነው። ስለዚህ ይሄ ጓዳችን ሲመላለስ እና ሲደርስበት የነበረው ነገር በአጠቃላይ የተገደለበት መንገድ የተገደለበት ቀን የተገደለበት ቦታ ሁኔታ፣ በአጠቃላይ ፖለቲካዊ መሆኑን ግልጽ አድርጎ ያሳያል። ጉዳዩን ይበልጥ ለማጣራት የቢሸፍቱ ከተማ ፖሊስ አዛዥን ኮማንደር ታሪኩ ለገሰን ለማግኘት ተደጋጋሚ ሙከራ አድርጌያለሁ። በመጀመሪያ ስደውላቸው ስልክ አንስተው ማንነቴን ሳስተዋውቅ ስልኩ ተዘጋ። ከዚያም ተይዟል የሚል መልእክት ሰጠኝ። ከዚያ በኋላ ግን ለጥሪው መልስ አይገኝም ነበረም። ይሁንና የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ ለጥያቄዎቼ ምላሽ ሰጥተውኛል። ያንን መረጃ የሚያሳየው የግለሰቦች ምን እንዳለበት ነው፣ እና ፖሊሲ መጀመሪያ ባገኘሁት ምርመራ ከግለሰቦች ጋር ባለው አለመግባባት የተፈጠረ ነ ነገር ነው፣ ያደረ ነው። ይሄኛው በወሩ ኢንቨስቲጌሽኑ እንዲቀጥል ነው። በመንግስት መጠጫ የተቀመጠው ፖሊሲ ይዞ ያለው በዛ ደረጃ ነው። ከዛ ውጪ በፓርቲ አባልነቱ ወይም ደግሞ በኢዘማ ተወካይነቱ ደርሶበት በተለይ ምንም መረጃ ተጠርዶ የሚመጣ ከሆነ ያንን መንግስት ቁርጠኛ አቋም ላይ ያለው እዚህ ጋር አመቱ የምናካሄደው ምርጫ በምንም መልኩ ነፃና ፍትሃዊ ዴሞክራሲያዊ መሆን መቻል አለበት። የምንሸናነፈው በሀሳብና በሕዝቡ ውሳኔ እንጂ በጥላቻና በቂም በቀል ወይም ደግሞ ሰዶ ማሳደድ መሆን የለበትም ተብሎ በግልጽ አቅጣጫም ተቀምጧል። ከአቅጣጫው በላይ የኢትዮጵያ ሕዝብ የሚፈልግ ስለዚህ የብልጽግና ፓርቲን በተመለከተ የሚመጣ ነገር ካለ በዚህ ደረጃም የሚታሰብ ነገር የለም። በመንግስት ደረጃም በዚህ ደረጃ የሚታሰብ ነገር የለም። ዚህ አይን ያክል የወረደ ነገር መንግስት ያደርጋል ብሎ ማሰብ ራሱ መንግስቱ ያለበትን ከሆነ አካል ማወቅ የሚነሳ ሊሆን ይችላል። እና ጉዳዩ ተጣርቶ አጥፊዎቹ ለህግ እንዲቀርቡ፣ እና ገዳዎቹ ለህግ እንዲቀርቡ ተጠያቂ እንዲሆኑ ምርመራውን አጠናክሮ ፖሊስ እንደቀጠለ ነው ያለን መረጃ የሚያሳ እነሱም ዛሬ በመግለጫቸው ላይ እንዳስታውቁት ከሆነ እኛ ጉዳዩን መንግስት የሚከታተለው ከሆነ ለመተባበር ለመተባበርና ያለንን ማስረጃ ለማካፈል ዝግጁ ነን ብለዋል። ተጠይቀው ይሆን ከማንኛውም ከማን ፖሊስ የሚያገኘውን መረጃ መሰረት በማድረግ አታርቶ አክሲሁም ወይንም ደግሞ እጁ አለበት የተባለውን ለቂ ለማቅረብ ወይም የመንደሮ የሚገዳደልበት ምክንያት እንዲኖር አይገባም። ይሄ ደረቅ ወንጀል ነው፣ ሰው ግድያም ከባድ ወንጀል ነው። ይህንን ከባድ ወንጀል ደግሞ ፖሊስ አጣርቶ ለሕግ ማቅረብ እና ህዝቡም በዚህ እንዲማር የማድረግ ስራ ነው አጠናክሮ መቀጠል መቻል አለበት። እነሱም ካላቸው መረጃውን አቅርበው ለፖሊስ ተባብረው፣ መንግስትን በዚህ ጉዳይ ላይ ትኩረት ሰጥቶ የሚሰራ ስለሆነ በሕግ ማናቀርብበት ምክንያት የለም ተጠያቂም ማድረግ መግለጫውን የሰጡት የዜማ አመራር አባላት ግን ግድያው ከመደናገጥና ምርጫውን በማስፈራራት ለማሸነፍ ከተወሰደ እርምጃ ጋር አያይዘውታል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ይህ ወንጀል ከመፈጸሙ በፊት ከከተማው የብልጽግና ፓርቲ መዋቅርና አስተዳደር አካላት የታየው ተግባር የሚያመለክተው ግድያው ፖለቲካዊ እንደሆነ ነው ይላሉ። የፓርቲው ምክትል መሪ አቶ አንዱዓለም አራጌም ግድያውን ግለሰባዊ ተራ ወንጀል ለማድረግ በፖሊስ በኩል ተደርጓል ያሉት ድርጊትም አሳፋሪ ነው ብለውታል። አክለውም ዛሬ ፈሪዎች፣ ገና ምርጫ ሲጀመር፣ ገና በዋዜማው ሀሳብን በሀሳብ መሞገት የማይችሉ ሰዎች ግርማን ገለውታል። የግርማን ንጹሕ ደም ከፈሰሰበት መሬት ላይ ብዙ ሺህ ታጋዮች ይፈጠራሉ። አገዛዝ ሕዝብን አንገቱን አስደፍቶ መቀጠል እንደማይቻል ከኢትዮጵያ በላይ ምስክር የለም ከነሱም በላይ ምስክር የለም። አብረውት የነበሩዋቸው ሰዎች እነሱ የነበሩበት አገዛዝ እንዴት እንደተንኮታኮተ ያውቃሉ። ይሄ መንገድ አይበጃቸውም፣ አይበጃቸውም። እኛ ከቆምንበት መሬት አንድ ኢንች ወደኋላ አንልም። ይኸውን ለመሞት አለን። ትናንትም ነበርን፣ ዛሬም አለን። የጀመርነውን መንገድ ሞተንም ቢሆን እንጨርሰዋለን። ስለዚህ አሁን የብልጽግና ባለስልጣናት ከጠቅላይ ሚኒስትሩ ጀምሮ የወንድማችንን ደም ወደ እነሱ ይጮሃልና በአስቸኳይ ምላሽ ይስጡ። መለስካቸው አማሃ La América de Radio, Cadiz, Alaba.